the voice of America. የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮ የተለየ እንዳልሆነ የተቃዋሚ ፓርቲዎች የተናገሩ ነው። የአንዳንድ የቀድሞ ሚኒስትሮች ከስልጣን መንበራቸው መነሳት ወይንም ወደ ሌላ መሸጋሸጋቸው ግን የሚያበረታታ እርምጃ እንደሆነም አንዳንዶቹ ገልጸዋል። መለስካቸው አመሃ ዝርዝሩን ይዘዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ አዲስ ካቢኔያቸውን ለተወካዮች ምክር ቤት አቅርበው አንዳንድ ጥያቄዎችና ተቃውሞ የሚመስሉ ድምፆች ከጥቂት የምክር ቤቱ አባላት ቢሰማም ያቀረቧቸው የካቢኔ አባላት በሙሉ ድምፅ ተቀባይነትን አግኝተዋል። ቪኦኤ ደግሞ የአንዳንድ ታዋቂ የተቃዋሚ ፓርቲ መሪዎችን አስተያየት ጠይቋል። በተዋቀረው አዲስ ካቢኔ ያላቸውን አስተያየት እንዲያካፍሉኝ የጠየቅኳቸው የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛ አበብች ደምስሴ ነበሩ። እኔ እምነት አዲስ ካቢኔ ነው ብዬ ለምን አልችልም። ምክንያቱም የነበሩት ሰዎች ናቸው የሚገለባበጡት። አዲስ ካቢኔ የሚባለው የትኛውም አለም ላይ አዲስ ምርጫ ተደርጎ ህዝቡ ይመሩኛል እነዚህም ነው የምመርጠው ይጠቅሙኛል፣ ስራ ይፈጥሩልኛል ገሪቷን በደምብ ይመራሉ ብሎ የመረጠው ፓርቲ ነው ተወዳድሮ የሚያሸንፈው። እና ይሄ በዚህ መልኩ የሆነ ነገር አይደለም። ከስብጥሩ አኳያ ከሰዎቹ ስብጥር አኳያ ሰምተውት ከሆነ አሸሸሙንም ያላቸውን የትምህርት ደረጃም ሆነ የስራ ልምድ በተንትነው ነበረ ሲያቀርቡ የነበረው በምክር ቤቱ ፊት ለመሆኑ በእርሷ አስተያየት ችሎታ አላቸው ብለው ያምናሉ እነዚህ ሰዎች? ስመለከተው የትምህርት ደረጃቸው አብዛኞቹ ከፍተኛ የትምህርት ደረጃ ያላቸው ከዛ ሌላ ደግሞ በኢህአዴግ መንግስት ውስጥ ብዙ ዓመት ያገለገሉ ኤክስፒሪየንስ ያላቸው ሰዎች ናቸው እና በዛ አይነት የወሰን እንደሆነ የተመረቁ የተመረጡት ሰዎች ብቃት አላቸው ብዬ ገምታለሁ። የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ደግሞ የዛሬው ክንውር የህዝብን ጥያቄ የሚመልስ አይደለም፣ ይላሉ። እኔ ከተለመደው ኢህአዴግ አካሄድ የተለወጠ ነገር አላየውም ማለት እችላለሁ። በመሰረቱ ማንም ካቢኔ እንደሚያመጡ እንዴት ኢህአዴግ እንደሚድን ምናምን አይደለም ጥያቄው የነበረው። የህዝቡ ጥያቄ ነበረው የስርአት ለውጥ፣ በተለይም ህዝብን የሚከፋፍሉ ሀገርን ወደኋላ የሚያስቀሩ ፖሊሲዎች ሊቀየሩ ነበር የህዝቡ ጥያቄ እና ያው እንደተለመደው ኢህአዴግ የራሱን ጥያቄ ነው የሚመልሰው። ሁሉ ጊዜ የህዝቡ ጥያቄ መልሶ ያቅም እንግዲህ እንደምንለው ኢህአዴግ ያው ድንቆሮ ድርጅት ነው። የህዝብን ጥያቄ አይሰማም። ለዶክተር አብይ ግን በደንቆሮ ድርጅት ውስጥ የተገኙ የሚሰሙ ሰዎች መስለውን ተስፋ አድርገን ነበረ አሁን እየሆነ ያለው ነገር ግን የተለመደው ኢህአዴግ አካሄድ ነው እና በእውነት ከጠበቅነው በታች ነው ይሄ ማለት ይቻላል። ምን ነበር የጠበቃቸውት እስቲ ሚገሩት ለውጥ ከተባለ የሚጠየቁ ሰዎችም አሉ። ሰው ሞተዋል፣ ሰው ወስሏል፣ ተፈናቅለው ይህን ያደረገው ሰው ነው፣ የሰው ስብስብ ነው፣ ድርጅት ነው፣ ኢህአዴግ ነው። እነሱም አምነው የእኛ ጥፋት ነው የእኛ ስህተት ነው ብለው በተወሰነ ደረጃ ይቅርታ የጠየቁበትም አለ እና የዚ አካል የዛ ጥፋት አካል የነበሩ ሰዎች ሁሉ የሚኒስትርነት ቦታ አግኝተዋል እና እዛው ነው የሚተሻሹት እንጂ ምንም የተለወጠ ነገር እንደሌለ ነው የሚያሳየው። ያመጧቸውም ሰዎች ያቀረቡበትም መንገድ ይሁን የድርጅት ችሎታም ሳይሆን የድርጅት መዋጮ ማለት ነገር አለው እ የጠበቁት በዚህ ካቢኔ ውስጥ ከሌላ አካላት ይካተታሉ የሚል ጥርጣሬ ነበሮት እንዴ? እንግዲህ እኛ የጠበቅነው የነበር ነው ምንድን ነው እንደ ድርጅት ለትራንዚሽን ወይም ለሽግግር አገዛዝ ነው እራሱ ህዝቡ ነግሮታል። የተመረጠ መንግስት እንዳልሆነ በደንብ አድርጎ በየቦታው በተለይ በአማራ እና በኦሮሞ ክልል በነበሩ ክፍቃቶች አገዛዝ ወደ ዲሞክራሲ ለመሄድ የሚረዱ ሰዎች በኦዴድም የሆነው በባዴንም በየትኛውም ድርጅት የሆኑ ተራማጅ የሆኑ ሰዎች ለህዝብ ቀረብ ያሉ ሰዎች ይሆናሉ የሚል ድምፅ ነበረን እኛ ከዚህ ከዚህ ማድረግ ያው ጠቅላይ ሚኒስትሩ ኃላፊነት ይመስለኛል። ቦታውን እዚ ደግሞ ብሎ መወሰን ማንም የሚችለ፣ ግን አሁን እንደዚህ አይነት ነው የድርጅት ስራ ነው። መዋጮ ያተኮረው ኢህአዴግን ማዳን ላይ ነው እንጂ የህዝቡ ጥያቄ መመለስ ላይ አይደለም። አቶ ግርማ ሰይፉ በአሁኑ ጊዜ የሚመሩት የተቃዋሚ ፓርቲ የላቸውም። ይሁንና ቀደም ሲል የተቃዋሚ ፓርቲ አባል የነበሩ እና በተወካዮች ምክር ቤትም ብቸኛውን የተቃዋሚ ፓርቲ መቀመጫ ይዘው የቆዩ ስለነበሩ አስተያየታቸውን ጠይቄያቸዋለሁ። በአጠቃላይ የአድግ ካቢኔ ሹመት ውስጥ ገሌ ነው ገሌ ነው ልንል የምንችለው አይኖረን እያስባለሁ። ምክንያቱም እነሱ የሚያስቡትን ነገር ያስፈጽምልናል ብለው የሚሉ ሰዎች ነው የሚመጡት ብዬ ነው ማስበው። ግን ከተመደቡ ሰዎች ውስጥ ማታቸው ሰዎች ለምሳሌ አፈ ጉባኤ ሆነው የተመደቡት ወይዘሮ መፍራትን አጋጣለሁ። አስተሳሰቧ የለውጥ ጥሩ ነው ብዬ አምናለሁ። በምክር ቤት ደረጃ ጥሩ ሊሆኑ እንደሚችሉ ይለምታል። ኮሚኒኬሽን ላይ የተመደቡት ሰው ጥሩ ናቸው። አቶ አምድሽ ጥሩ ኮሚኒኬተር ናቸው ብዬ አስባለሁ። ዶክተር መረራ ጉዲና የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርም የሚሉት አላቸው። በአጠቃላይ እንግዲህ የተደረገው ሹም ሽር ኢህአዴግ ሳጥን ውስጥ የተሰራ ስራ ነው ከዛ ሳጥን አልወጣም ማለት ነው። ከዚህ የተለየ ጠብቁ ነበረ። ብዙ ባልጠብቅም ለምሳሌ ተቃዋሚ ዳሁን ባይደርሱ ምሁራን የሚባሉትን ልምድም እውቀትም ያላቸውን ያደባልቁ ለመንግስታቸው የተሻለ ገጽታ ይሰጥ ነበር። አሁን ያደረጉት ያው ዞሮ ዞሮ በኢህአዴግ ከዛ ሳጥን አልወጡም። እንግዲህ የኢህአዴግ ቤት ስራ ነው ለማለት ይቻላል። ግን ህዝቡ በበጎነት ሊያይ የሚችል ሁለት ነገር አለ። አንደኛው የጠቅላይ ፈጣ በፊቱ ስርዓት አካባቢ ይሰጥ በነበረው አስተያየት በተለይ እስረኞች አካባቢ እኔ ፖለቲካ ተቃዋሚዎች አካባቢ ጥሩ ስም አልነበረው። የእሱ መቀየር ብዙ ሰው በበጎ ሊያይ ይችላል። ሌላው ደግሞ የአጨፈዲሉ አዋጁን በማስፈዘም ሁለቱም ጊዜ ተንቀሳቀሰው መከላከያ ሚኒስቴሩ መቀየሩ አሁንም ሰው በበጎነት ሊያይ ይችላል። ጠቅላይ ሚኒስትር አብይ አህመድ እጩ የካቢኔ አባሎቻቸውን ለምክር ቤቱ ከማቅረባቸው በፊት ከመላው የካቢኔ አባሎቻቸው የሚጠብቋቸውን ሁለት ዋና ዋና ድርጊቶች ጠቅሰዋል። ሕዝብ ከመንግሥት መሥሪያ ቤቶች ሊያገኛቸው የሚገባውን አገልግሎቶች በቀለጠፈ አሰራርና ዓለምንም ተጨማሪ ወጪ ማግኘት እንደሚችል ማድረግና ሙስናን መዋጋት ናቸው። እነኝህን አለመፈጸም ቀይ መስመርን ማለፍ ነው ሲሉም አስጠንቅቀዋል። ዶክተር መረራን በዚህ ላይ ያላቸውን አስተያየት ጠየቅኳቸው። ግለሰቦችን በመቀያየር አንዳንድ እርምጃዎችን ይወስዳሉ ብሎ በማስፈራራት ምትለውጦ አይደለም ሕዝብ የሚቆጣጠረው ለሕዝብ ተጠያቂነት ያለው እጁ ብዙ ያልሆነ ደግሞ እጁ የቆሸሸውን ሕዝቡ ለመቆጣጠር ሲችል ለማባረር ሲችል ለመቀየር ሲችል የዛን ጊዜ ነው ሙስና መቀነስ የምትችለው። እና በቀላሉ የሚወጡት ፈተና አይመስለኝም ማለት ነው። በተለይ ትላልቅ አሳዎች አካባቢ ባለፈው ክረምትን ብዙ ህዝብ እየጠበቀ ወደ ኋላ ነው የተመለሰው። እና ሙስና ሚንቹ ምንድን ነው ትላልቅ አሳዎች ናቸው ወይ ትንሽ አሳዎቹ ናቸው ወይ? የሙስናን ምንጮች እነማን ላይ እርምጃ ቢወሰድ ይሻላል? የፖለቲካ ስርዓቱን ተጠያቂነት ባለው መንገድ እንዴት እንደገና አዋቅረን ሙስናን ሊቆጣጠርም ሊቀርፍም የሚችል የፖለቲካ ስርዓትን እንዴት መፍጠር እንችላለን የሚለው እንዳልኩ እንግዲህ መሰረታዊ ጉዳይ የስርዓት ለውጥ ነው እና ግለሰቦች ለውጥ ብቻም አይደለም ማለቴ ነው እና በዛ በኩል ቀላል ፈተና የሚገጥማቸው አይመስለኝም። በቀላሉም መታየት ያለበት ጥያቄም አይደለም። ኢህአዴግን ከህዝብ ከነጠሉት ነገሮች ውስጥ አንዱ ሙስና ነው። ስለዚህ በምሉት ደረጃ የሚወጡት ፈተና አልመሰለኝም ማለት ነው። ጠቅላይ ሚኒስትር አብይ አህመድ የካቢኔ እጩዎቻቸውን ለምክር ቤቱ ሲያቀርቡ የቀደሟቸው ሁለት ጠቅላይ ሚኒስትሮች ይጠቀሙበት ከነበረው ቅጽ አንድ ነገር ለውጠዋል። የእጩዎቻቸውን የትውልድ ስፍራ እንጂ የብሔር ስም አላነሱም። መለስካቸው አምሃ La Merkades Radio. God Ababa.